i በሪዮ ኦሎምፒክ የማራቶኑ ሩጫ ውድድር የብር ሜዳሊያ ተሸላሚው ኢትዮጵያዊ አትሌት ፈይሳ ሌሊሳ በትላንቱ የሂውስተን ግማሽ ማራቶን ሁለተኛ ሆነ። አስራ ሰባተኛው አፍሪካ እግር ኳስ ዋንጫ ውድድር ሶስተኛ ቀኑን የያዘ የሁለተኛው አጋማሽ ሳምንታዊ ቅዳሜ ቅንብር ከሚዳስሳቸው ዋና ዋና የሳምንቱ የስፖርት ርዕሶች ውስጥ ናቸው። እነዚህ አሁን ዝግጅቱ ስፖርት አዘጋጅና አቅራቢው ሰለሞን ክፍሌ ነው። ስፖርት እንደምናመሽታችሁልኛለሁ። የተከበራችሁ አድማጮቼ፣ በወልዲያ ዘመናዊ ስታዲየም ተመረቀ። የ2017 የአፍሪቃ እግር ኳስ ዋንጫ ውድድር በጋቦን አስተናጋጅነት ተጀመረ። የካፍ ሥራ አስፈጻሚ አባላት ምርጫ እየተካሄደ ነው። ከጋቦን ፍቅሩ ኪዳኔን በአትሌቲክስ ሩጫ ውድድር ደግሞ ፈይሳ ሌሊሳ ያሸነፈበትን የሂውስተን ቴክሳስ ግማሽ ማራቶን ዜናም ይዣለሁ። ባጭሩ 11ኛውን ሳምንት የኢትዮጵያ ፕሪምየር ሊግ ግጥሚያዎች የምናያለን። አብራችሁን ቆዩ። በቅድሚያ ስለ ወልዲያው ስታዲየም መመረቅ ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል የምወስዳችሁ መቀጠል ትችላለህ ገዛኸኝ አመሰግናለሁ ሰለሞን ከአዲስ አበባ በአምስት መቶ ሀያ ኪሎ ሜትር ርቀት ላይ በምትገኘው የሰሜን ወሎዋ ወልዲያ ከተማ ላይ ዘመናዊና አለም አቀፍ ደረጃውን የጠበቀ ሁለ ገብ ስቴዲየም ከትናንት በስቲያ ቅዳሜ ተመርቆ ስራው ጀምሯል። በአምስት መቶ ስልሳ ሰባት ሚሊዮን ብር በሼህ መሐመድ ሁሴን አላሙዲን ሙሉ ወጪ የተሸፈነለት ዘመናዊ ስቴዲየም ኢትዮጵያ ውስጥ ከተገለቡት ሁሉ የመጀመሪያው ዘመናዊ ስቴዲየም ነው። ከትናንት በስቲያ ስቴዲየሙ ሲመረጥ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ምክትላቸው እንዲሁም ሼህ መሐመድ አላሙዲንና ሌሎች ከፍተኛ የመንግስት ባለሥልጣናት እና ታዋቂ ሰዎች በሥነ ስርአቱ ላይ ተገኝተዋል። በወርቀው ባደጉበት በመቻሬ ሜዳ እንዲሁም ዘመናዊ ታላቅ ስቴዲየም አሰርተው ለህዝቡ በባበርከቶ በመንግስት እና በራስ ምትም አመሰግኖታለሁ ሲሉ ጠቅላይ ሚኒስትሩ ሼህ መሐመድ አላሙዲን በንግግራቸው አወድሰዋቸዋል። ባለሀብቱ ሼህ መሐመድ በበኩላቸው ይህችን ሀገር በልማቷ አበለጸገች ለማድረግ የሁሉም ዜጎች መተባበር አስፈላጊ መሆኑን ተናግረዋል። በአንድ መቶ ሰባ ሰባት ሺህ ካሬ ሜትር ላይ ያረፈው ዘመናዊ ስቴዲየም መሐመድ ሁሴን አላሙዲን ስቴዲየም በሚል ተሰይመዋል። የእግር፣ የእጅ፣ የቅርጫት ኳስና የመዋኛ ገንዳዎችም አሉት። የመሮጫ መምና ሌሎችን መወዳደሪያዎችን ያካተተው ስቴዲየም ከሀያ ስድስት ሺህ በላይ ተመልካች መቀመጫ ወንበርም ተገጥሞለታል። የፀሐይና ዝናብ መከላከያም ተሸፍኗል። አስር በሮች እና ሶስት የስቴት መቁረጫዎች አሉት። ለአፍሪካ እግር ኳስ ዋንጫ በቀጥታ ወደ አስተናጋጇ ጋቦን ይሆናል የምናመራው። በመክፈቻ ዕለት ቅዳሜ የኤምድቦቹ ጋቦንና ጊኒቢሳዎ እኩል አንድ ለአንድ ተለያይተዋል። ለጀርመኑ ቦርሺያ ዶርትሙንድ በአጥቂው መስመር ተሰላፊ ፒየር ኤሜሪክ ኦባሜያንግ ለጋቦን ብሔራዊ ቡድን ቀድሞ ቢያገባም አሸንፈው መውጣት አልቻሉም። ጊኒቢሳዎ ባለቀ ሰዓት አግብቶ እኩል ተለያይተዋል። ጋቦን ከነገ በስቲያ ረቡ ከቡርኪና ፋሶ ከዚያም ከካሜሩን ጋር ትጫወታለች። በዕለቱ ማለት ቅዳሜ ሌሎቹ የዚሁ የኤ ምድብ ተጋጣሚዎች ካሜሩንና ቡርኪና ፋሶ በተመሳሳይ እኩል አንድ ለአንድ ተለያይተዋል። ትናንት እሁድ የቢ ምድቦቹ ተጫውተዋል። አልጄሪያና ዚምባብዌ ሁለት ለሁለት በተለያዩበት ግጥሚያ ሪያድ ማህሬዝ ለአልጀሪያ ሁለቱንም ጎሎች አግብቷል። ሪያድ ለእንግሊዙ ሌስተር ቡድን የክንፍ ተጫዋች ነው። ሴኔጋል ግን ቱኒዚያን ሁለት ለዜሮ አሳፍራለች። የስታዲየም ታዳሚውም ድምፁን ከፍ አድርጎ ድጋፉን ሰጥቷታል። ሳዲዮ ማኔ በፍጹም ቅጣት ምት የከፈተው የቱኒዚያ በር እንደተከፈተ ቆይቶ በካራ ሞጂ ሁለተኛ ጎል ታክሎበት አብቅቷል። ቱኒዚያ ያለቀላቸው ግቦችን መጠቀም ሳችል ቀርታለች። በሲ ምድብ ውስጥ አይቮሪኮስት፣ የኮንጎ ዲሞክራቲክ ሪፑብሊክ፣ ሞሮኮና ቶጎ ይገኛሉ። አይቮሪኮስት ከዚህ ቀደም ሁለቴ ማለትም በ1992 እና 2015 ዋንጫውን አንስታለች። የወቅቱ ሻምፒዮኖች ዝሆኖቹ በመባል የሚጠራሉ። ለዘንድሮ ዋንጫ ያለፉት ግን በጥሩ ውጤት አይደለም። የቀድሞ ኮከብ ተጫዋቾቹ ያያና ኮሎ ቱሬ፣ ዲዲር ዞኮራና ዲዲር ሮግባ በሌሉበት ሁኔታ ቲሙ ዋንጫ ያገኛል ብሎ መጠበቅ ይከብዳል። በዚህ ላይ ሞሮኮና ኮንጎም የሚተኙለት አይሆኑም። የሲ ምድቦች ዛሬ ይፋለማሉ። ውጤቱን በነገው ዘገባዬ ይዤ እመለሳለሁ። በዲ ምድብ ጠንካሮቹ የጋና ግብፅ፣ ዩጋንዳና ማሊ ቲሞች ይገኛሉ። ብላክ ስታርስ ጥቋቁሮቹ ከዋክብት ይሰኛሉ የጋና ተጫዋቾች በቅጽል ስማቸው። አራት ጊዜ ዋንጫ ወስደዋል ከዚህ ቀደም በ63፣ 65፣ 78ና 82 ዓ ም አሁን ለጋቦን ፍጻሜ ያለፉትን በኩራት ነው። ከስድስቱ አራቱን ግጥሚያቸውን አሸንፈዋል። ከሞዛምቢክና ሩዋንዳ ጋር ብቻ አቻ ተለያይተው ቲሙ በአብዛኛው የሚተማመነው ለእንግሊዙ ዌስትሃም በሚጫወተው ቁልፍ አጥቂ አንድሬ ዴዴ አየው ነው። ማን ያውቃል? አየው ጋና ለሰላሳ 30 ዓመታት የተጠማችሁን ዋንጫ ሊያስገኝ ይችል ይሆናል። አድማጮቼ እዚያው ጋቦንን ቆይና በሥራ ጉዳይ በስፍራው የሚገኙትን የአፍሪካ ስፖርት መሪዎች አማካሪ አቶ ፍቅሩ ኪዳኔ ላምጣ። የአፍሪካ ፉትቦል ኮንፌዴሬሽን ስልሳኛውን አመት የሚያከብረው አዲስ አበባ ይሆናል ይላሉ። የአፍሪካ ፉትቦል ኮንፌዴሬሽን አዲስ አበባ

ቅዱስ ጊዮርጊስ ክለብ ሰማንያኛ ዓመቱ የሚያከብረውን ላይ ያሰራውን የፉትቦል አካዴሚ ጠቅላላ ስብሰባ የሚመጡት መልክተኞች በሙሉ ሄደው ይመርቃሉ። ኢትዮጵያ ጠቅላላ ጉባኤ በደንብ እንዲሳካ ልዩ ልዩ ድርጅቶችም በአንድ በስፖርት ሚኒስትሩ ስር እየተዘጋጁ ነው። ይህ ስብሰባ ብዙ አይነት ምርጫዎች ያካሄዳል። በመጀመሪያ ለአፍሪካ ብቶልኮ ኮንፌዴሬሽን ስራ አስኪያጅ ኮሚቴ ፕሬዚዳንትነት አሁን በስልጣን ያለው ኢሳ ሀይለቱ ከካሜሮን እንደገና ይቀርባሉ። የማዳጋስከሩ ተወላጅ አህመድ በተወዳዳሪነት ይቀርባል። ከነሱ ሌላ ምስራቅ አፍሪካ በኩል አንድ ቦታ ይኖራል። ማግቢ የሚባል የሱዳን ተወላጅ ስራውን ጨርሶ አራት አመቱን ጨርሶ እንደገና ቀርቧል ከሱ ጋር ፌዴሬሽን ፕሬዚዳንት አቶ ጆርዴን ባሻ ፉትቦል የኡጋንዳው ፉትቦል ፌዴሬሽን ፕሬዚዳንት እና ስራ አስኪያጅ ኮሚቴ ስፍራዎች በየ ዞኑ አንዳንድ ስለሚወጡ በአሁን በስራ አስኪያጅ ኮሚቴው ሲያገልግሉ የነበሩት የማሊው ተወላጅ የአማዱ ዲያኪቴ፣ የቤሊን ተወላጅ ለአንጀራ ሚሻራሁ እንደገና ለውድድር ይቀርባሉ። ከነሱ እነሱን የሚወዳደሩ ደግሞ ሌሎች አሉ። ከላይቤሪያ እና ከናይጄሪያ በሰፊ ወረደ እንደሆነ ደቡብ አፍሪካ ሰፈር የአር ሙላው የደቡብ አፍሪካው ፉትቦል ፌዴሬሽን ተጠሪ ሴሽል ተጠሪ አሁን የአፍሪካ ኮንፌዴሬሽን አንደኛ ምክትል ፕሬዚደንት እንደገና ለማገልገል ይወዳደራሉ። በፊፋ በኩል አዲሱ ሕግ ከጸደቀ በኋላ አፍሪካ ሰባት ቦታ አግኝታለች። ከሰባት ውስጥ አንዱ ያው የኮንፌዴሬሽኑ ፕሬዚደንት የፊፋ ምክትል ፕሬዚደንት ይሆናል። የአንድ ሴት ስፍራ አለ። ስለዚህ አምስት ስፍራዎች ይቀራሉ። አምስቱ ስፍራዎች የሚወዳደሩት የቱኒዚያና የግብፅ ተወላጆች፣ የኮንጎ ዴሞክራቲክ ሪፐብሊክና የአይቨሪ ኮስት ለፈረንሳይ ተናጋሪ፣ በእንግሊዝ ተናጋሪዎች የጋና ፉትቦል ፌዴሬሽን ፕሬዚዳንት እና የታንዛኒያ ተጠሪ እንደዚሁም ካሙሻ የዛምቢያ የሚታወቁ ተጫዋች፣ የደቡብ አፍሪካ ፉትቦል ፌዴሬሽን ፕሬዚዳንት ምን ሁሉ ለፊፋው ስፍራ ይወዳደራሉ። እና ይሄ ሁሉም ምርጫ የሚካሄደው አዲስ አበባ ላይ ነው። ከዚህ በቀር የአፍሪካ ፉትቦል ኮንፌዴሬሽን ስልሳኛውን አመቱን የሚያከብረው እዛው አዲስ አበባ ይሆናል። አመሰግናለሁ። አቶ ፍቅሩ ኪዳኔ የአፍሪካ ስፖርት መሪዎች አማካሪ ከጋቦን በአትሌቲክሱ ስፖርት ሩጫ ውድድር በትላንቱ የሂውስተን ቴክሳስ ግማሽ ማራቶን ኢትዮጵያዊው ፈይሳ ሌሊሳ በሁለተኝነት ገብቷል። አንደኛው ኬንያዊው ሊዮናርድ ኮሪር ሆኗል። ለማብቃት 500 ሜትር ሲቀራቸው ፈይሳ የተቆጣጠረ መስሎት ታይቶት ነበር። ማብቂያው ላይ በኮሪር እንዴትና ለምን እንደተቀደመ ለጋዜጠኞች አብራርቷል። When I come here. Very dry there. Yeah, too much uh, humidity. Much. Yeah, yeah. yeah. To change the uh, weather to me, yeah. አሪዞና ላይ የተለማመድኩት በቀዝቃዛ አየር ነበር። ወዲህ ወደ ቴክሳስ ሂስቶን ስመጣ ግን አየሩ ሞቆ ጠበቀኝ። አየሩ በውድድር ላይ ጫና አሳድሯል ለማለት እችላለሁ፣ ምክንያቱም እኔ ወደ ሂስቶን የመጣሁት የግል ፍጥነቴን ለማሻሻል ነበር። በመጨረሻም አሸንፊያለሁ ብዬ ለስተማመን ድንገት ሳላስብ ነው ኮሪር ቀድሞኝ ያለፈው። በሁለተኝነት በመጨረሴ ግን አልከፋኝም፣ ደስተኛ ነኝ። በሙሉ ማራቶንም አሸናፊው ኬንያዊ ነው። ዶሚኒክ ኦንዶሮ ይባላል። የሴቶቹን ኢትዮጵያዊቷ መስከረም አሰፋ ድል ተቀዳጅታለች። በሌላ የሩጫ ስፖርት ዜና ለባህሬን የሚሮጠው ኢትዮጵያዊው አወቀ አያሌው በ35ኛው የስፔኑ ዓለም አቀፍ ሀገር አቋራጭ ሩጫ ውድድር አሸንፏል። 31 ደቂቃ ከ36 ሴኮንድ ነው ጊዜው። ኤርትራዊው ተክለ ማርያም መድህን ሁለተኛ፣ ታፈሰ ሰቦቃ ከኢትዮጵያ ሦስተኛ። በሴቶቹ ያሸነፈችው ሰንበሬ ተፈሪ ናት። ስምንቱን ኪሎ ሜትር በ25 ደቂቃ ከ52 ልፈዋለች። ሩት ጀቤት ከብሪታንያ ሁለተኛ፣ ኢኔስ ሞንቴሮ ከፖርቹጋል ሦስተኛ። በፈረንሳዩ የ9 ኪሎ ሜትር አገር አቋራጭ ሩጫው ውድድር ደግሞ ኢትዮጵያዊው ጌታነት አምሬ ቀድሞ ገብቷል። ሱዛን ኪፕሳን ከኬንያ የሴቶቹን አሸንፋለች። ሩጫው ይኸው ነው። በመጨረሻም የኢትዮጵያ እግር ኳስ ፕሪምየር ሊግ አስራ አንደኛ ሳምንት ግጥሚያዎችና ውጤቶቻቸውን በአጭር ባጭር አይተን ይሆናል የምንሰናበተው። ገዛይን ጽዮን መስቀል ከአዲስ አበባ አስራ አንደኛ ሳምንት የኢትዮጵያ ፕሪምየር ሊግ በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ በተደረጉ ግጥሚያዎች ሰባት ጎል ብቻ ተመዝግቦባቸዋል። ከትናንት በስቲያ ቅዳሜ በአዲስ አበባ ስቴዲየም ኢትዮጵያ ንግድ ባንክ አዳማ ከነማን ሁለት ለባዶ ባሸነፈበት ጨዋታ ፒታኝ ዋንኬና ፍቅረ እየሱስ ተክለብርሃን ለንግድ ባንክ ጎሎቹን አስመዝግበዋል። ላለፉት ሁለት ሳምንታት መሪነቱን ይዞ የነበረው አዳማ ከነማ መሸነፉ ወደ ሁለተኝነት ዝቅ እንዲል ሲያደርገው አሸናፊው ንግድ ባንክ ደረጃውን ሊያሻሽል ችሏል። ቀጥሎ የተጫወቱት አዲስ አበባ ከነማና ሲዳማ ቡና ሲሆኑ በሲዳማ ቡና አንድ ለባዶ አሸናፊነት ተጠናቷል። ትናንት በአዲስ አበባ ስታዲየም ኢትዮጵያ ኤሌክትሪክ ወላይትታ ዲቻን ሁለት ለአንድ በመርታት ከነበረበት የወራጅ አደጋ የተላቀቀበት አጋጣሚ ሆኖለታል። ወደ ወደፊት ጠንክሮ በመስራት ውጤታማነቱን ካላስ ቀጠለ በስተቀር ኤሌክትሪክ ትናንት ያገኘው ድል ብቻውን ወደነበረበት ወራጅ ቀጠና ላለመመለሱ ዋስትና አይሆንለትም። ኢትዮጵያ ቡና ወደ ጅማ ተጉዞ ከጅማ አባ ቡና ጋር ያደረገውን ጨዋታ አንድ ለባዶ በመርታት ከሜዳው ውጪ ድል ቀንቶ ተመልሷል። ደደቢት ከመከላከያ አዲስ አበባ ላይ ያለ ግብ ባዶ ለባዶ የተለያዩትን ጨምሮ በሌሎችም የክልል ከተሞች የተደረጉት ሶስት ግጥሚያዎች ያለ ግብ የተጠናቀቁ በጎል ድርቅ የተመቱ ናቸው። ቅዱስ ጊዮርጊስና አዳማ ከነማ በኩል ሀያ አንድ ነጥብ በጎል ተበላልቶ ጊዮርጊስ ቀዳሚ፣ የአዳማ ከነማ ደግሞ ተከታይ ሆነው ፕሪሚየር ሊጉን ይመራሉ። በደቢት በሀያ ፋሲል ከነማ አንድ ተስተካካይ ጨዋታ እያለው በአስራ ዘጠኝ ነጥብ ሶስተኛና አራተኛ ናቸው። ጌታ ነህ ከበደም ከደደቢት ተከታዮቹን በእጥፍ ርቆ በአስር ጎል ኮከብ ጎል አስቆጣሪነቱን አጠናክሮ ቀጥሏል የሆነ በእኔ በኩል ያለው አመሰግናለሁ ገዛኝ ጽዮን መስቀል ነበር ከአዲስ አበባ በዚሁ እናበቃለን ሳምንት በተመሳሳይ ዝግጅት እንገናኝ እስከዚያው ሰለሞን ክፍሌ ነኝ ሰላም ደህና ቆዩኝ